በአፍሪካ ግዙፍ የሆነው የጣሊያኑ ኤኒ የነዳጅ ኩባንያ የግብፅ ግዛት ክልል በሆነው ሜዲትራኒያን ባህር ውስጥ ከ30 ትሪሊዮን ኪዩቢክ ጫማ ወይም 850 ቢሊዮን ኪዩቢክ ሜትር ያህል የተፈጥሮ ጋዝ ክምችት ማግኘቱን ባሳለፍነው ሳምንት መጨረሻ ላይ አስታውቋል። ክምችቱ ኩባንያው ቀደም ሲል ሞዛምቢክ ውስጥ ካገኘው 75 ትሪሊዮን ኪዩቢክ ጫማ ግማሽ ያህል መሆኑ ነው። ኩባንያው በመጪዎች ሁለት አመታት ምርት እንደሚጀምር አስታውቋል። አሁን ባለው ስሌት ክምችቱ የግብፅ ነዳጅ ፍላጎት ለሁለት አስር አመታት ያህል ማሟላት ይችላል ተብሎለታል። የክምችቱ መገኘት ዜና የተበሰረው ግብጽ ታሪካዊ ወቅት ላይ ባለችበት ወቅት ነው። ፕሬዚዳንት አብዱልፈታህ አልሲሲ 8 ቢሊዮን ዶላር የፈጀውን የስዊዝ ካናል ማስፋፊያ ፕሮጀክት መረቀው በከፈቱ በወሩ ማለት ነው። በሌላ በኩል ደግሞ የእስልምና አክራሪ ቡድኖች በሳይናይ እና ካይሮ ተደጋጋሚ የሽብር ጥቃቶችን እያደረሱ ባሉበት ወቅት፣ በተለይም ደግሞ የኢትዮጵያው ታላቁ ህዳሴ ግድብን ነባራዊ ሁኔታ ተቀብላ ስምምነት በፈረችበት ማግስት፣ በአንጻሩ ደግሞ ከጸደዩ አብዮት ጀምሮ ከተከሰቱ ፖለቲካዊና ኢኮኖሚያዊ ቀሶች እያገገመች ባለችበትና የኃይል አቅርቦት እጥረቷን ለማሟላት በተጨነቀችበት ወቅትም ጭምር መሆኑ ነው። የግብፅ የአምና ተፈጥሮ ጋዝ ፍጆታዋ ብቻ 17 ትሪሊዮን ኪቡክ ጫማ እንደነበር መረጃዎች ያሳያሉ። በእርግጥ ግብፅ ድሮውንም የተፈጥሮ ጋዝ ባለቤት ብትሆንም የውስጥ ፍጆታዋን ግን መሸፈን የሚያስችላት አልነበረም። ያም ሆኖ ግን ለእስራኤል ካዓለም አቀፍ ዋጋ በታች ስትሸጥ ቆይታለች። ተቃርኖ ግን በምርት መስተጓጎልና ፍጆታ መጨመር ሳቢያ ባለፉት ጥቂት ዓመታት ዋነኛ የተፈጥሮ ጋዝ አስመጪ ሁና መቆየቷ ነው። እንዲያውም እስራኤል ገና ያልተጠቀመችበት ጋዝ ክምችት ስላላት እርሱን ስታዋጣ ግብፅም መሸጧን ትታ ከእስራኤል ለመግዛት የተደራደረች ነበር። ላለፉት ጥቂት ዓመታትም ዓለም አቀፍ ኩባንያዎች በኃይል አቅርቦት እጥረት ሳቢያ በግብፅ ያላቸው ኢንቨስትመንት ተገድሞ የቆየ ሲሆን፣ ሀገሪቱም ለበርካታ ዓመታት በኃይል መቆራረጥ ችግር ስትሰቃይ ቆይታለች። በተለይ ከ2011 አብዮት ወዲህ ኢኮኖሚዋ በእጅጉ ተጎድቷል። አሁን ነው ጥያቄ የክምችቱ መገኘት በታላቁ ህዳሴ ግድብና በጠቅላላው በግብጽ ውስጣዊ ሁኔታና አካባቢያዊ ኃያልነቷ ላይ ምን አይነት አንድምታ ይኖረዋል የሚለው ነው። በመጀመሪያ ግን የጋዝ ክምችቱን ያገኘውም ሆነ የኢትዮጵያውን የታላቁ ህዳሴ ግድብ ማመንጫ የሚገነባው ኩባንያ ሁለቱም በጣሊያን መንግስት ይዞታ ስር ያሉ መሆናቸውን ማስታወስ ያስፈልጋል። ግብጽ የጋዝ ክምችቷን ምን አይነት ዓላማዎችን ለማሳካት ትጠቀምበት ይሆን ብለን ብንጠይቅ ሁለት እርስ በርስ የሚደጋገፉ መሰረታዊ ዓላማዎችን መለየት እንችላለን። አንደኛ በኤነርጂ አቅርቦት ራሷን ችላ በኢንዱስትሪ የበለጸገች ሀገር መሆን ነው። እስካሁንም በገጠማት ገንዘብ እጥረት ሳቢያ በርካታ የኤነርጂ ኩባንያዎች ሚሊዮናቸውን ለማፍሰስ ሲያንገራግሩ ቆይተው ነበር። መንግስትም ለበርካታ ዓመታት ለነዳጅ ድጎማ ማድረጉ የህብረተሰቡን ፍጆታ ስለጨምረው የግብፅ ዓመታዊ የተፈጥሮ ጋዝ ፍጆታ አምሳ ቢሊዮን ኪዩቢክ ሜትር ደርሶ ነበር። ስለሆነም ባለፈው ዓመት ፕሬዚዳንት አልሲሲ አብዛኛውን የጋዝ ድጎማ ማንሳታቸው ይታወሳል። ግብጽ ለነዳጅ የምታውለውን ድጎማ ከሀገሪቱ በጀት 22 በመቶ ሲወስድ 18 በመቶ ደግሞ ለኤሌክትሪክ ኃይል ድጎማ ይውል እንደነበር ቅርቡ በወጣው አንድ ሪፖርቲንግ ላይ ይገልጻል። ይህም ለትምህርት ጤናና መሰረተ ልማት በድምሩ ከሚውለው ድጎማ ይበልጣል። የአሁኑ የጋዝ ግኝት ግን መሰረተ ልማቷን በሰፊው ለማስፋፋትና የተስተጓጎለውን የኢንቨስትመንት ፍሰት እንደገና ለመሳብ ይረዳታል ተብሎ ይጠበቃል። የውስጥ ፍላጎቷንም ሙሉ በሙሉ ስለሚሸፍን ከውጭ ነዳጅ በማስገባት የምታወጣውን ወጪ ለሌሎች ፕሮጀክቶች ማስፈጸሚያ ለማዋል ያስችላታል። ሁለተኛው ደግሞ ለጥቂት ዓመታት ተዳክሞ የቆየውን ኃያልነቷን እንደገና በማጠናከር በአባይ ተፋሰስ ሀገሮች በተለይም በኢትዮጵያ ላይ ተጽዕኖ ለማድረግ ልትጠቀምበት ትችል ይሆናል ተብሎ ይታሰባል። ሆኖም ግን ተፈጥሮ ጋዝ ምርቱ ከመጀመሩ በፊት ግድቡ የሚጠናቀቅበት እድልም ይኖራል። መቼም የኃይል አቅርቦት አንገብጋቢ በሆነበት ዘመን የተፈጥሮ ጋዙ መገኘት ጂኦፖለቲካዊ፣ የንግድና ኢንቨስትመንት አንድምታው ብዙ እንደሚሆን አጠራጥርም። ክምችቱ ከዋነኛዎቹ ነዳጅ ዘይት አምራች ሀገሮች ተርታ ያሰልፋታልና። በእርግጥ አልሲሲን ከቀደምቶቻቸው የሚለያቸው በውጭ ፖሊሲ ከመወዛገብ ይልቅ ዋና ትኩረታቸውን የውስጡን ኢኮኖሚ በማረጋጋት ላይ ማተኩራቸው ነው። የአሁኑ የተፈጥሮ ጋዝ ክምችቱም ከኢኮኖሚያዊ ጠቀሜታው ባሻገር የሰውየውን ፖለቲካዊና ሕጋዊ ቅቡልነት እንዲሁም በጠቅላላው የሀገሪቱን ተደማጭነት እንደሚጨምር ይታመናል። ወታደራዊ ተቋሙም ከአዲሱ ትሩፋ ተጠቃሚ መሆኑ አይቀርም። በተለይ ወታደራዊ ኢንዱስትሪዎችን በማጠናከር ረገድ የፈረንሳይና ኔዘርላንድ አጥኝ ኩባንያዎች የታላቁ ህዳሴ ግድብ በታችኛው ተፋሰስ ሀገሮች ላይ ስለሚያስከትለው ጉዳት በጋራ እያጠኑ ቢሆንም ግብፅም ከኢትዮጵያና ከሱዳን ጋር የሶስትዮሽ የመግባቢያ ሰነድ እየተፈራረመች ቢሆንም የተፈጥሮ ጋዙ ግኝት ግን ሂደቱን አቅጣጫ ያስቀይረው ይሆን የሚል ጥያቄ እንድናነሳ ያስገድደናል። መቼም ግብጽ ፖለቲካዊና ኢኮኖሚያዊ አጣብቂኝ ውስጥ ስለገባች እንጂ አሁን በአባይ ወንዝ ላይ በተለይም በታላቁ ህዳሴ ግድብ ዙሪያ ያለውን ነባራዊ ሁኔታ በሙሉ ልቧ ተቀብላለች ብሎ ለማለት ያጠራጥራል። በዲፕሎማሲ ምረገድ ቢታይ አዲሱን ግዙፍ ሀብቷን በምስራቅ አፍሪካ የአባይን ፖለቲካ ለመዘወር ሊጠቀምበት መሞከሩ አይቀርም። በተለይ ሱዳን የህዳሴውን ግድብ መደገፏ ሀሳብ በሰጫት አልቀረም። ስለሆነም የታላቁ ህዳሴ የግድብ ጉዳይ ቢቀር እንኳ ሱዳንና ደቡብ ሱዳን የኢንቴቪዮን ክፍለ አህጉራዊ ያቀፍ የናይል ወንዝ አጠቃቀም ስምምነት አካል እንዳይሆኑ ለማድረግ መሞከሩ አይቀርም። በአንጻሩ ግን ግድቡ ውሃ አጠራቅሞ ስለሚቆይ በድርቅ ጊዜ እንኳን ወንዙ ያለማቋረጥ እንዲፈስ ስለሚያደርግ ለሱዳን እስካሁን ከምታገኘው ውሃ የበለጠ ሊያስገኝላት ይችላል ይላሉ አንዳንድ የስቶኮሎም ዓለም አቀፍ ውሃ ተቋም ባለሙያዎች። ከደቡብ ሱዳን ጋር የጀመረችው ወታደራዊ ትብብርና እርዳታን የበለጠ ለማጎልበት ሊጠቀምበት ትችላለች። በተለይ የጆንገሌ ካላነል በመገንባት ረገድ በዓመት እስከ 7 ቢሊዮን ኪዩቢክ ሜትር ውሃ ከትነት ለማስቀረት ያቀደችው እንደ አውሮፓውያን አቆጣጠር ከ975 ዓመተ ምህረት ጀምሮ ቢሆንም እስካሁን ተግባራዊ ማድረግ አልቻለችም። ደቡብ ሱዳናውያን ስለ ምድራዊና ሰብአዊ መዘዞችን በመፍራት በቅዱ ደስተኞች ባይሆንም ጉዳዩ ግን ከደቡብ ሱዳኑ ያሆኑ ግጭት በፊትም እንደገና መንቀሳቀስ ጀምሮ ነበር። ምናልባት የሰላም ስምምነቱ ተግባራዊ ከሆነ በአካባቢው ላይ ስልጣን የሚኖራቸው ተቃዋሚው ሬክ መሸር ምን አይነት አቋም እንደሚይዙ ወደፊት የሚታይ ይሆናል። ያም ሆነ ግብጽ በኤሌክትሪክ ኃይል ራሷን መቻሏ በኢትዮጵያ ላይ ሁለት ተጻራሪ ታሳቢ ውጤቶች ሊያስከትል ይችላል። በአንድ በኩል የጋዙ መገኘት የግብጽን ኃይል ማመንጫ አማራጮች ስለሚያስፋላት ኢትዮጵያ ከህዳሴው ግድብ ከሚመረተው ኤሌክትሪክ ኃይል ለግብጽ ለመሸጥ ያላትን ተስፋ ያሟጥጠዋል። በተፈጥሮ ጋዝ የሚታገዝ ኤሌክትሪክ ምርት ደግሞ በጣም ውጤታማ እንደሆነ ይነገርለታል። እንዲያውም ግብጽ የኤሌክትሪክ ግሪድ በመዘርጋት ለሱዳንም በመሸጥ የኢትዮጵያን ኤሌክትሪክ ሽያጭ ተስፋ ተጨልሞ ይሆናል። የኢትዮጵያ መንግስት ኤሌክትሪክ ኃይል በመሸጥ በዓመት እስከ 1 ቢሊዮን ዶላር ሊያገኝበት እንደሚችል የዓለም ባንክን መረጃዎች ያመለክታሉ። በሌላ በኩል ግን ከኃይል አቅርቦት አንጻር ብቻ ከታየ የአስዋን ግድብ የውሃ መጠን መቀነስ እምብዛም ስለማያሳስባት በህዳሴው ግድብ ላይ ያላት ተቃውሞ ሊለዝብ ይችላል። አስዋን ግድብ የግብፅን 15 በመቶ ኃይል አቅርቦት እንደሚሸፍን መረጃዎች ይጠቁማሉ። ችግሩ ግን የናይል ወንዝ የኃይል አቅርቦት ብቻ ሳይሆን የእርሻ፣ አሳ ምርትና መጠጥ ውሃ አቅርቦት ጭምር ዋነኛ ምንጭ መሆኑ ነው። ከዚህ አንጻር ስናየው የተፈጥሮ ጋዙ መገኘት ግብጽ በህዳሴው ግድብ ላይ በምትከተለው ፖሊሲ ላይ የሚኖረው አዎንታዊ አስተዋጽኦም እምብዛም ይመስላል። እንደ አውሮፓውያን አቆጣጠር በ2050 የግብጽና የኢትዮጵያ ህዝብ ብዛት በድምሩ 100 ሚሊዮን እንደሚጨምር መረጃዎች ያሳያሉ። በተለይ የግብጽ ህዝብ በሚቀጥሉት ስምንት አመታት ብቻ በአማካይ በ10 ሚሊዮን ይጨምራል ተብሎ ይጠበቃል። አሁን የተገኘው የተፈጥሮ ጋዝ ክምችት ነጥለን ከወሰድነው ደግሞ ለግብጽ የሚበቃት ለ20 አመታት ብቻ እንደሆነ የጣሊያኑ ኩባንያ ይናገራል። በረዥም ጊዜ አንጻር ሲታይ ግን የግብፅ ህዝብ ብዛት በፍጥነት መጨመርና ከኢኮኖሚያዊ ማንሰራራቱ ጋር ተያይዞ የነዳጅና የተፈጥሮ ጋዝ ፍጆታዋን በዚያው መጠን ያድጋል ተብሎ ይጠበቃል። በጥቅሉ ሲታይ አዲሱ የተፈጥሮ ጋዝ ክምችት ለግብፅ ከሰማይ እንደወረደ መና ይቆጠራል። ያ ማለት ግን መሰረታዊ ችግሮቿን ሙሉ በሙሉ ይቀርፋል ማለት አይደለም። ግብፅ በታላቁ ህዳሴ ግድብ ላይ ከምትቀያይረው አቋሙ አንጻር አዲሱ ግኝት ምን ያህል ባህሪዋን እንደሚቀይረው በመጪዎቹ ወራት የሚታይ ይሆናል። ግብፅ ያለ የሌላ ሀይሏን አሟጣ ብትንቀሳቀስ ኢህአዴግ መራሹ መንግስትም ተንበርካኪ ላለመሆኑ ወደፊት የሚታይ ይሆናል። ቻላቸው ታደሰ ለዋዜማ ሬዲዮ